የማኅበራዊ መገናኛ ዘዴዎች ቅኝት። ጤና ይስጥልን አድማጮቻችን። በኦሮሚያ ክልል የተለያዩ ከተሞች ለጠቅላይ ሚኒስትር አብይ አህመድና ለፓርቲያቸው በተደረጉ የድጋፍ ሰልፎች ላይ የታዩ መልእክቶችና የምርጫ ቦርድ ማስጠንቀቂያ እንዲሁም በአዲስ አበባ ከተማ ያለፈው ቅዳሜና እሁድ የደረሱ የእሳት አደጋዎች ላይ የዛሬው የማህበራዊ መገናኛ ዘዴዎች ቅኝት አስተያየቶችን አሰባስቧል። አብራችሁን ቆዩ። በኦሮሚያ ክልል በተለያዩ ዞኖችና ከተሞች ለጠቅላይ ሚኒስትር አብይ አህመድ የተካሄዱ የድጋፍ ሰልፎች የማህበራዊ መገናኛ ዘዴዎችን በዚህ ሳምንት ያነጋገረ ጉዳይ ነበር። ሰልፉ የኦሮሚያ ክልል የብልጽግና ፓርቲ ኃላፊዎችን ሲያስደስት፣ በሰልፎቹ ላይ የታዩ አንዳንድ መልእክቶች ግን በሰላማዊ መንገድ በምርጫ ቦርድ ተመዝግበው የሚንቀሳቀሱ የተቃዋሚ ፓርቲዎች ላይ ቅሬታ አሳድሯል። ይህንን ተከትሎም የኢትዮጵያ ምርጫ ቦርድ ድርጊቱ የምርጫና የፖለቲካ ፓርቲዎች የምዝገባና ሥነ ምግባር ሕግ ጋር ይጋጫል ሲል መግለጫ ሰጥቷል። ገዥ ፓርቲን ብልጽግናንም አስጠንቅቋል። ይህንን ተከትሎ አበበ ደሴ የተባሉ አስተያየት ሰጪ ይህ ሰልፍ የድጋፍ ሳይሆን የተቃዋሚ ፓርቲዎችን የማጥላላት ዘመቻ ነው፣ ያም ሆኖ ሰልፍ የሚፈቀደው ለገዥ ፓርቲ ብቻ ነው ሲሉ፣ ግርማይ ብርሃኑ በበኩላቸው እንዲህ አይነቱን ሰልፍ ደርግም ኢህአዴግም እጥፍ ድርብ አድርገው በተደጋጋሚ አሳይተውናል ቁም ነገሩ ይህ አይደለም፣ በተግባር ፍትህና ዲሞክራሲን ማስፈን ነው ሲሉ አለማየሁ ገመዳ በቲዊተር ገጻቸው ባሰፈሩት ደግሞ የትጥቅ ትግል የጀመረን አካል ማውገዝ አንድ ነገር ነው። ነገር ግን ለድጋፍ ሰልፍ ወጥተህ ህጋዊ የፖለቲካ ፓርቲ ማውገዝ ምን የሚሉት ነው ሲሉ ጠይቀዋል። ባቢሾ በሚል የፌስቡክ ስም የሰፈረው አስተያየት ደግሞ መግለጫው አዎንታዊ ቢሆንም አስተማሪ እርምጃ ካልተወሰደ ካሁኑ የመወዳደሪያ ሜዳው እየጠበበ መጨረሻው ህዝባችን ላይ እንደ 1997ቱ አላስፈላጊ ችግር እንዳይከሰት ምርጫ ቦርድ ዝግጅት ማድረግ አለበት ብለዋል። ብዙአየሁ ገንዘብ በበኩላቸው መንግስት ግን የሚገርመኝ የጥላቻ ንግግር ክልክል ነው ይልና በድጋፍ ሰልፍ ስም በሚዲያ ጥላቻ ሲተላለፍ ዝም ይላል ብለዋል። ሀብታሙ ታደሰ በበኩላቸው ፓርቲዎች ቀጣይ ምርጫን ታሳቢ አድርገው የገቡበትን የስምምነት ሰነድ የጣሰ መሆኑን መግለጽ ብቻ ዋጋ ያለው አይመስለኝም። ምርጫ ቦርድ ለተፈጸመው ስህተት ተመጣጣኝ እርምጃ ወስዶ ማሳወቅ አለበት፣ ለሌላውም ማስተማሪያ ይሆናል ሲሉ ሶስና የጌታ የተባሉ አስተያየት ሰጪ ደግሞ ምንም ይሁን ምን ምርጫ ቦርድ ለገዥ ፓርቲ ማስጠንቀቂያ መስጠቱ ይበል የሚያሰኝ ነው ሲሉ የቦርዱን እርምጃ አድንቀዋል። የድሬው በሚል ስም የሰፈረው አስተያየት ደግሞ እነዚህ ፓርቲዎች ከፓርቲ ጋር እንጂ ከሕዝብ ጋር የገቡት ውል የለም፣ መተቸት ደግሞ የሕዝቡ ዲሞክራሲያዊ መብት ነው። ደጋፊዎቹ ይዘውት ለወጡት መልእክት ብልጽግና ለምን ማስጠንቀቂያ እንደተሰጠው አልገባኝም ብለዋል። ሀና ነኝ በሚል ስም የሰፈረው አስተያየት ደግሞ ስም ማጥፋት ግን ዲሞክራሲያዊ መብት አይደለም፣ ብልጽግናም ቢሆን ደጋፊዎቹን አደብ የማስገዛት ኃላፊነት አለበት ሲሉ ሳሊያደም፣ በበኩላቸው ይህ አስተያየት እኛ ፈቅደንና ወደን እንዲሁም ተደስተን ሰልፍ የወጣነውን አይመለከትም በማለት ፈገግታ ካለው ምስል ጋር ሀሳባቸውን አጋርተዋል። የኛ ሀገር ፖለቲካ ሀሳብን በሀሳብ በመብለጥ ሳይሆን አንዷንዱን በመኮነን እና በመጠላለፍ መጓዘን ይመርጣል። ፓርቲዎች እባካችሁ ሕዝቡ በሀሳብ በልጧችኋል እና ከእርስ በርስ መወነጃጀል ውጡ ያሉት ደግሞ ታየ ሊዲያ የተባሉ አስተያየት ሰጭ ናቸው። የኢትዮጵያ ምርጫ ቦርድ ኃላፊ ወይዘሪት ብርቱካን ሚደቅሳ ከትናንት ጀምሮ መጪውን ምርጫ በተመለከተ ምርጫ ቦርድን ይጠይቁ በሚል ለሶስት ተከታታይ ቀናት የሚዘልቅ በማህበራዊ መገናኛ ዘዴዎች የቀጥታ የተሳትፎ መድረክ አዘጋጅተዋል። በዚህ መድረክ የአዲስ አበባና ና የድሬዳዋ ምርጫ ከክልሎች ዘግይቶ የሚካሄድ መሆኑንም ገልጸዋል። ይህም የማህበራዊ መገናኛ ዘዴዎች ተጠቃሚዎችን አነጋግሯል። ቤተ ማርያም አለሙ የተባሉ አስተያየት ሰጪ የአዲስ አበባ ሕዝብ በምርጫው የመጀመሪያ ቀን እንዳይመርጥ መደረጉ እጅግ አሳዛኝ ነው ሲሉ መርሻ ተረፈ በበኩላቸው የአዲስ አበባን ድምፅ የማኮሰስ እና በተቀረው የሀገሪቱ ክፍል ላይ የኢትዮጵያዊነት ተምሳሌቱን ለመቀማት ሆን ተብሎ የተሰራ ይመስላል ብለዋል። ሐፊዝ ሐሚድ ደግሞ ይህ የምርጫ ሰሌዳ ሁለት ጊዜ እንዲመረጡ ለሚፈልጉ ሰዎች ታስቦ ነው ለሚል ግምት አጋልጦኛል ብለዋል። ቢኒያም ዳባ የተባሉ አስተያየት ሰጪ ደግሞ በመጀመሪያ ወይዘሪት ብርቱካን ሚደቅሳ ያወጡት መግለጫ ሚሆን የተሳትፎ መድረኩ ምርጫ ቦርዱ በኢትዮጵያ ታሪክ የተሻለ ሰው ያገኘበትና አንድ እርምጃና ዲሞክራሲን ያየንበት ሆኖ አግኝቸዋለሁ። ነገር ግን የድሬዳዋና የአዲስ አበባ ምርጫ ለምን በተለየ ቀን ማካሄድ አስፈለገ የሚለው በጭራሽ አልገባኝም ሲሉ፣ ኪራይ ኃይሌ በበኩላቸው የአዲስ አበባ ከተማ አስተዳደር ከሀገር አቀፍ ምርጫው እንዲዘገይ የተደረገው የአዲስ አበባን መታወቂያ በሕገወጥ መንገድ ወስደዋል የተባሉ የክልል ነዋሪዎች በድጋሚ እንዲመርጡ መንገድ የሚከፍት በመሆኑ ይታሰብበት ብለዋል። የምርጫው ቀን መቼ የሚሆን መች ዋናው ምርጫው ፍትሐዊ ከሆነ ችግር የለውም። ይህንን ነው ለምርጫ ቦርድ ማሳሰብ ያለብን ያሉት ደግሞ ሀረጓ አዲስ የተባሉ አስተያየት ሰጪ ናቸው። ሌላው በዚህ ሳምንት የማህበራዊ መገናኛ ዘዴዎችን ያነጋገረው ጉዳይ ባለፈው ሳምንት መጨረሻ በአዲስ አበባ ከተማ በሁለት ቀናት ብቻ አምስት የእሳት ቃጠሎ ማጋጠሙ ነበር። በከተማው ባለፈው ቅዳሜና እሑድ በጉለሌ፣ በቂርቆስ፣ በኮልፌና በቦሌ ክፍለ ከተሞች በሚገኙ አምስት ቦታዎች የጉለሌ የእፅዋት ማዕከልን ጨምሮ የመኖሪያ ቤት፣ የህንፃና የንግድ ሱቆች ላይ የእሳት አደጋ ደርሷል። በደረሰው የእሳት አደጋም የእጽዋት ማዕከሉ ሁለት ሄክታር መሬትና በርካታ ንብረት መውደሙም ተገልጿል። ይህንን ተከትሎ ሰለሞን ወልደ ማርያም የተባሉ አስተያየት ሰጪ በእውነቱ በክልሎችና በአዲስ አበባ ከተማ በየአቅጣጫው በየገበያ ስፍራ በሀገርና በሕዝብ ንብረት ላይ የሚለኮሰው እሳት ምክንያቱ በደንብ ቢጣራ መልካም ይመስለኛል። ወይስ ድሃና ለማኝ ለማብዛት የሚደረግ ነው? ሲሉ ብርሃኑ አባተ በበኩላቸው የዚህ እሳት ነገር በሚገባ ሊጣራና ክትትል ሊደረግበት የሚገባ ይመስለኛል። በጣም ተደጋግሟል። የጤናም አይመስለኝም። ሁላችንም ከተማችንን ነቅተን የምንጠብቅበት ጊዜ አሁን ነው ሲሉ ጀማል ኤብሮ በበኩላቸው በየቦታው ከወትሮ በተለየ ሁኔታ እየተከሰተ ያለው እሳት ድንገተኛ ነው ብሎ ማሰብ ራስን ማሞኘት ነው። የሆነ ተልእኮ ያለው አካል ይህንን እያደረገ ያለ ይመስለኛል፤ ሲሉ ማርታ ፈይሳ ደግሞ ኑሮውም ፖለቲካውም እሳት ሆኖብናል፣ ሌላ እሳት አንፈልግም የሚል አስተያየት ሰንዝረዋል። ክሪስ ክሪስ በሚል የፌስቡክ ስም የሰፈረው አስተያየት ደግሞ እኔ ግን ቦታው ለዲሞግራፊ ቅየራ ተፈልጎ ነው የሚመስለኝ በማለት አስተያየታቸውን ሰንዝረዋል። መሰሉ አበበ በበኩላቸው በሀገራችን ኢትዮጵያ የእሳት አደጋና የትራፊክ አደጋ እየጨመረ ነው፣ በየደረጃው ያለው አመራርም በትኩረት ቢሰራ መልካም ነው፣ እኛም የሴራ ትንተናውን ትተን ብንጠነቀቅ የተሻለ ነው ሲሉ አስተያየታቸውን ቋጭተዋል። እሌኒ ሀጎስ የተባሉ አስተያየት ሰጭ በበኩላቸው ረሃብና ስደትን እንደ ማጥፋት ሰውና ንብረትን ማጥፋት ተገቢ አይደለም ብለዋል። በቅለ ሽኩር በበኩላቸው የማቃጠል ፖለቲካ የት ያደርሳል ሲሉ፣ ተክሌ ክፍሌ የተባሉ አስተያየት ሰጪ ደግሞ የእጅ ስራ ያለበት ይመስለኛል። በተለይ ባለፈው ሳምንት የአሜሪካ ኤምባሲ ለዜጎቹ ያወጣውን የጉዞ ክልከላ ላይ የጉለሌ ዕፅዋት ማዕከልም አንዱ ስለነበር የሆነ ነገር ያለ ይመስለኛል። ነገር ግን የሀገር ንብረት በማቃጠል የሚገኝ ትርፍ የለም። ቃጠሎ ከቀጠለ ተረኛ ተቃጣይ ይኖር እንደው እንጂ ስልጣን አይገኝም ሲሉ ጀስቲስ ፎር ኦል በሚል የፌስቡክ ስም የሰፈረው አስተያየት ደግሞ ወይ አዲስ አበባ ወይ አራዳ ሆይ እሳት የሚያጠፋ ዘመድ አጣሽ ወይ በማለት አስተያየታቸውን በግጥም አጋርተዋል። የአዲስ አበባ ፖሊስ ኮሚሽን በበኩሉ ባለፉት ስድስት ወራት በአዲስ አበባ ከተማ 110 የእሳት አደጋዎች መድረሳቸውን አስታውቆ አብዛኛዎቹ በጥንቃቄ ጉድለት የደረሱ ናቸው ማለቱንም ያለፈው ማክሰኞ በዚሁ በማህበራዊ መገናኛ ዘዴዎች ተመልክተናል። የዛሬው የማህበራዊ መገናኛ ዘዴዎች ቅኝት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫኛ አብሬያችሁ ነበርኩ። መልካም ጊዜ።